የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ዝግጅት ዛሬውን አሁን ጀመረ። ነጻነትና ስብሰባ ብሎ ጠራል። ከዛ የመናገር መብታችሁ በሰጣችሁ ነፃነት ተጠቅማችሁ የፈለጋችሁትን ጠይቁኛል። አገሪቱ ላይ መልስ የሌለ ይመስል ሁሉም ሲያጅጎደጉድ ዋለ። ጥያቄውም ሲያጅጎደጉድ ይጽፋል ይጽፋል ይጽፋል። አጣጻፉን ብታየው እኮ መልሱን የሚያውቀው ይመስላል። ይጽፋል ይጽፋል በኋላ ሰዓቱ ደረሰልህና ይዘባርቅ ጀመረ። ጥያቄ እዚህ መልስ ዛ ጥያቄ እዚህ መልስ ዛ እንደው ዝብዝብ ሲልብኝ ይህን ሰውዬ ላድ ነው ላድነው ነው ብዬ ሳላስፈቅድ ብድግ አልኩ። ይ አቶ ሊቀ መንበር አልኩት። አቤት አለ። ቅድም አንተ የመናገር መብታችንን ተጠቅመን እንድንናገር እድል ሰተን ጥያቄ ጠየቅን አደላልኩት። አዎ አለ። ልክ መልስ የመለሰ የመስል ላቡን እየጠረገ ይሄውልህ እስቲ ደግሞ እኛ ዝም የማለት መብት እንስጥና ዝም በል። እውነታቸውን ነው ብልህ፣ የመናገር ብቻ ሳይሆን ዝም የማለት እድልም ሲሰጠው ሊጠቀምበት ይገባል። እያዩ ፈንገስ ፌስታሌ እያለ ዋሽንግተን ከዘለቀ ሰነባበት። ብዙዎችም አዩት፣ ተደሰቱማ፣ አሳቀ፣ አስለቀሰም። ወደ መካከለኛው ምዕራብ ዩናይትድ ስቴትስ ግዛቶች የተሻገረው እያዩ ፈንገስ በቀልዳ ቀልድ ለዛ ተዋስተው የተነገሩት መራር እውነቶቹ ግን ማነጋገር ቀጥለዋል። የሰማችሁትም ከዚያ ዜማ ቅላጼ የተቀነጨበ ነው። ምን ይደረግ ከሰው ስህተት አይጠፋም። እንዴት ነህ? አሁን ደህና ነኝ። እግዚአብሔር ይመስገን። የታከምኩ ነኝ ደህና ነኝ። ትናንትና ትንሽ ደከም ብለህ ነበር፣ ሳል ነበረው። አሁን ደግሞ ትንሽ አላለህ ይመስላል። ልዩነቱ እንዴት ነው? ከቀን ወደ ቀን ይለያያል። ምን ሲሆን ይሻልሃል? ምን ሲሆን ያም ይሆን? ልክ ከቀን ወደ ቀን እየተሻለኝ ደህና ነኝ። በጣም ደህና ነኝ። ይሻለኛል። በ1972ቱ የሞስኮ ኦሎምፒክ ሁለት የወርቅ ሜዳሊያዎች ባለቤቱ ሻምበል ምሩጽ ይፍጠር በተዛባ አጉል ዜና አርፏል የተባለው አሁን ያ ታዋቂ አትሌት ዛሬ አብሮን ያመሻል። ንጉሴ አክሊሉ ከአዲስ አበባ በራዲዮ መጽሔት ወጎች ማሳያ መስኮቱ ከሳምንቱ ቅንብር ጋር ብቅ ይላል። የሳምንቱን ምርጥ ግጥምም ይዘናል። የአክብሮትና የናፍቆት ሰላምታውን እናስቀድም። መሆኑን እንደምናመሻችሁ እንደምንሰነበታችሁ፣ ውድ የራዲዮ መጽሔት ታዳሚዎች እሁድ ህዳር 11 2009 ዓ ም ዝግጅታችን ጋራ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበንን ንጉሱ ታምሬ ቅንብሩ ላይ ተሰይመዋል። እሁድ ከሆነ ዕለቱ አዎ፣ የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተነኝ ቴክኒሽያኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል አርባ ስድስት ሺህ ሰው እንደተሳተፈበት የተነገረው ታላቁ ሩጫ በኢትዮጵያ ዛሬ ተካሂዷል። ኢትዮጵያ በአስቸኳይ ጊዜ ሁኔታ ስር በመሆኗ ምክንያት በውድድሩ መሳካት ላይ ስጋታቸውን የገለጹ ነበሩ ሲል የውድድሩ መስራችና ዳይሬክተር የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ኃይሌ ገብረሥላሴ ለቪኦኤ ገልጿል። እስክንድር ፍሬው ሻለቃ ኃይሌ ገብረሥላሴንና ከውድድሩ ተሳታፊዎች አንዷን አነጋግሮ ተከታዩን ልኳል። መጀመሪያ ፍርሃቱ ነበረ። ኢትዮጵያ ስቴት ኦፍ ኢመርጀንሲ ውስጥ ስለሆነች የውጭ ተወዳዳሪዎችም ትንሽ እንግዲህ በሌላው ዓለም ተሞክሯቸው በጣም ስለሚያስፈራቸው እየደወሉ እንዴት ነው ምናምን ምናምን ብለው መጠየቅ ችግር የለም ምናምን ስንላቸው ይሄ የተለመደ ቅስቀሳችሁ ካልሆነ በስተቀር እያሉ እየቀሩብን አሉ። ግን ያው እኛም እንደ እንትን እንሰጋ ነበረ፣ እንደው እንዴት ይሆን ምናምን ግን ዛሬ አይተው እንደሆነ እንዲሁም በጣም ስለተዘጋጀንበት እንደሆነ አላቅም። ከምንጊዜውም በላይ በጥሩ ሁኔታ ተስተናገደ። የምታየው አርባ ሁለት ሺህ በሙሉ ከለርፉል ሆኖ የሚሮጠው ሁሉም የተለያየ አመለካከት የተለያየ ድጋፍ የተለያየ እንትን ነው ያለው እዚህ ሲመጣ ግን አንዱን ከአንዱ አትለኝ አንድ ነው እና ይሄ በእውነት በጣም ኮርቼበታለው። ህዝቡንም በጣም አመሰግነዋለው። በጨዋ መልክ በስፖርታዊ መልክ ሮጦ ሜዳሊያውን እየወሰደ ሄዷል። ለሚቀጥለውም አመት እንደዚህ አይነት ነገር እኛ ኢትዮጵያኖች ልዩነት ሊኖረን ይችላል፣ ግን በዚህ በዚህ ጉዳይ አንድ ነው የሚያደርገን። በዚህ በዚህ ጉዳይ ሁሌ አንድ ነን። ኢትዮጵያዊ ሁሌ አንድ የሚያደርጋቸው ነገር ስፖርት አለው፣ አገር ሲወረር አለው፣ ሌላም ሌላም የውስጥ ጨዋታችን የውስጥ የምንትን የሚለው ሁልጊዜ ይነሳል ይወድቃል፣ እንደገና ደግሞ ሌላ ይነሳል እና በጣም ዛሬ የኮራሁበት ቀን ነው የተደሰትኩበት ቀን ነው። ኢትዮጵያ ህዝብ ሁሉ አስደስቶኛል። ማልበስለች ይባላለሁ። በምን ስራ ላይ ተሰማራ? የበረራ አስተናጋጅ። እስኪ ስንተኛ ጊዜሽ ነው ተሳተፊ? እኔ አራተኛ ጊዜ። ለምን ነው የምትሳተፊው? ታላቁ ሩጫ ማለት እንደ በዓል ሆኗል እንደ ሀገራችን መጠሪያ እና እንደ በዓል ስለሆነ ልናከብረው የሚገባ ስለሆነ ብዬ በየአመቱ እሮጣለሁ። አመሰግናለሁኝ። እስክንድር የአስቸኳይ ጊዜ አዋጁ ከተመታ ወዲህ እንዲህ ብዙ ቁጥር ያለው ሰው ኢትዮጵያ ውስጥ በአንድ ጊዜ ተሰብስቦ ሲታይ ዛሬ ለመጀመሪያ ጊዜ መሆኑ ነው። በነገው ምሽት ዘርዘር ያሉ ዘገባዎች ይኖሩናል። ሰሜንና ምዕራብ አፍሪካ ውስጥ ባለፉት አራት ዓመታት የሁከት እንቅስቃሴዎች እንዲበራከቱ ያደረገው የሊቢያው ፕሬዚደንት ሙዐመር ጋዳፊ ሲወገዱ ከሀገሪቱ የተዘረፉ ግዙፍ ብዛት ያላቸው የጦር መሳሪያዎች በህገወጥ ሁኔታ መጉረፍ መሆኑ ተገለጸ። ዛሬ የወጣ የጥናት ውጤት እንደተቆመው ሊቢያ ውስጥ መረጋጋትን ለመፍጠር የሚደረገው ጥረት ቢጠናከርም ግጭቶች እያንዣበቡና እዚያው ሀገሪቱ ውስጥ መሳሪያ ይበልጥ እያስፈለገ ሲመጣ የሰሜንና የምዕራብ አፍሪካ ጅሃዲስቶችና የተዋረጉ አማጽያን ሌሎች የመሳሪያ ምንጮችን እየፈጠሩ መሆኑ ተገልጿል። አንዳንዱ መሳሪያ የሚጎርፈው በቂ ጥበቃ ከማይደረግላቸው ማሊን፣ ማዕከላዊ አፍሪካ ሪፐብሊክና አይቮሪ ኮስትን በመሳሰሉ ሀገሮች የመሳሪያ ግምጃ ቤቶች ላይ የሚፈጸም ድንገተኛ ደፈጣና ዘረፋ መሆኑን ለንደን የሚገኝ የግጭቶች ትጥቅ ምርምር ድርጅት አስታውቋል። የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ ያስተዳደራቸውን ቁልፍ ባዶ ቦታዎች ለመሙላት ሊሾም ከሚችሉ ፓርቲያቸው ሰዎች ጋር ዛሬ ስብሰባ ተቀምጠዋል። ለመጨረሻው ፕሬዚደንታዊ ጉብኝታቸው ፔሩ ዋና ከተማ የሚገኙት የዩናይትድ ስቴትስ ፕሬዝደንት ተሰናባች ፕሬዚደንት ባራክ ኦባማ ከእስያና ፓሲፊክ ሀገሮች መሪዎች ጋር እያደረጉ ባሉት ስብሰባ በንግድና በመጪው ፕሬዚደንት ዶናልድ ትራምፕ አስተዳደር ላይ እየተነጋገሩ መሆኑ ተዘግቧል። ለዜና የተያዘው ሰዓት አበቃ። አብራችሁን እስከ ምሽቱ አራት ሰዓት ቆዩ። ወደ አዲሱና ወደ አሉላ አልመልሳቸው የሥነ ግጥም ቤተኞቻችን ተመልሰዋል። ሰላም ቪዎች፣ ለራዲዮ መጽሔት እንሆ ግጥም ከብራስልስ ቤልጅየም ሲል የብራስልሱ ያሬድ በላይነ ባስቀደማ ግጥሙ አንዳንዴ ይለናል። የፈረንሳዩ የራዲዮ መጽሔት ደንበኛ ወይም ቤተኛ አስራዳው በበኩሉ አታስብ ይለኛ በሚል የቋጠራትን ስንኛ አድርሶናል። ሁለቱንም እናመሰግናለን። አንዳንዴ የመቅደሱን ዕጣን የሰንበት ቅዳሴ የአንዋሩን አዛን ታስብና ነፍሴ ናፍቆት አንጠራርቶኝ መባባት ያምረኛል ያ ጥቁር አፈሯ ጠረኑ ሸተኛል። አንዳንዴ ባሕሩን ሰንጥቄ በልሜ ተሻግሬ ከአገሬ ሰማይ ስር ከቀዬ አድሬ በእንኳን ደህና መጣህ ባዩ ተከብቤ ዘመድ ጎረቤቱን ሳልጎበኝ ጠግቤ ድንገት ነቃና ከህልሜ ጣላለሁ ደግሜ ተኝቼ ላይ ናፍቃለሁ። አንዳንዴ ሰው እንደ ባሕር ዛፍ እንደ ዋርካ ገዝፎ ያለበትን መሬት በስሮቹ አቅፎ ከዛው ሳይነቀል ካፈሩ ተቃቅፎ ካገኘ ለምልሞ ካጣም እዛው ደርቆ ይሄ የአገር ዋርካ ተብሎ ተደንቆ አንሽስ መቼ አጣና ቢቀር እንኳን ወድቆ እያልኩ አስባለሁ በግራር በዋርካው ስቀና ኖራለሁ። አንዳንዴ ጽድቅና ኩነኔን እያሰበች ነፍሴ ጽድቅስ ባገር መኖር እላለሁ ለራሴ፣ ሰርክ በሚፈሰው ምስጋና ውዳሴ፣ በቅዱሳን አገር ጸሎት በሞላበት ንግሥና፣ በዓሉ በሚከበሩበት ጸበሉ፣ በእምነት ፈውስ በሚሆንበት እጆች ወደ እግዚአብሔር በተዘረጉበት መኖር በዚህ ውበት እያልኩ አስባለሁ። አንዳንዴ የሽንብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዛለኝ አገሬ በምትለው ዜማ ባህር ተሻግሬ ከለምለም አጸደዋ ከድሮ አድሬ በከብቶች ጩኸት በወፎች ዝማሬ ጫካና ቈንጥሩን እያቈራረጥኩኝ ጅረትና ምንጩን ጠጥቼ እያለፍኩኝ ከማሳ ገብቼ እየፈለፈልኩኝ እሸትን ኩቶውን በልቼ እያደርኩኝ ትዝታ መልሶት ቀልቤን ወዳለበት፣ እንዳመለጠኝ ሳውቀያ የሀገር ውበት ያ ሳቅ ያ ጫወታ ሽንገላ የሌለበት ዋ መኖርስ በአገር ሰው በበቀለበት እያልኩኝ እላለሁ። አገሬን እንደ ሰው እናፍቃታለሁ፣ አንዳንዴ የሳምንቷ ምርጥ ግጥም ነበር። የተሰማቸው ያሬድ በላይነን እናመሰግናለን። ላስራደው አታስብ ይለኛል ደግሞ። ቀጠሮ ሰጥተናል። አሁን የራዲዮ መጽሔት የመክፈቻ ዜማ ባደረግናት በጥላሁን አንዳንድ ነገሮች አን ነበር። ብዙ ነገሮች ብዙ i've been my

ዙር የሚነዛ አንዳንድ ሰው አለ፣ ቁም ነገር አዋቂ በመልካም ምግባሮ ለሰው ተጨናቂ። አሁን ቀዳሚውን ቅንብራችንን በመድረኩ ድምጾች እናሟሸ። ባለፈው የገቡት ጦር ልብ ዳይመንድ ምናምን የሚባለውን የካርታ ጨዋታ አያውቁትም አሉ። በኋላ ሲጣራ እነሱ የለመዱት በቤት ካርታ መጫወት። ጋሽ ቆፍጣን ነው። ምን ብለውት ነው? ጋሽ ቆፍጣን ነው አልኳቸው። ኧረ እባክህ ዝም ብላ ነው የእርሶን ነገር መቻጣሁት። ይህኔ የባሽሙር ልጠውት ነው። አይ ትላንትና ስብሰባ ብሎ ጠራል ከዛ የመናገር መብታችሁ በሰጣችሁ ነፃነት ተጠቅማችሁ የፈለጋችሁትን ጠይቁኛል። አገሪቱ ላይ መልስ የሌለ ይመስል ሁሉም ሲያዥጎደጉዶ አለ። ጥያቄውም ሲያዥጎደጉድ ይጽፋል ይጽፋል ይጽፋል። አጻጻፉን ብታየው መልሱን የሚያውቀው ይመስላል። በኋላ ሰዓቱ ደረሰልህና ይዘባርቅ ጀመራ። ጥያቄ እዚህ መልስ እዛ፣ ጥያቄ እዚህ መልስ ዛ፣ እንደው ዝብዝብ ሲልብኝ፣ አይ አይ አይ፣ ይህን ሰውዬ ላድ ነው ላድ ነው ብዬ ሳላስፈቅድ ብድግ አልኩ። አይ አቶ ሊቀመንበር አልኩት። አቤት አለ። ቅድም አንተ የመናገር መብታችንን ተጠቅመን እንድንናገር እድል ሰተን ጥያቄ ጠየቅን አደላ? አልኩት። አዎ አለ። ልክ መልስ የመለሰ የመስል ላቡን እየጠረገ ይኸውልህ። እስኪ ደግሞ እኛ ዝም የማለት መብት እንስጥና ዝም በል። አዳራሹ በሳቃ ወካሉ። ጋሽ ቆፍጣና ነው። በቃ ይሄን ብቻ ነው ያልኩት አሉ። እውነታቸውን ነው ብልህ የመናገር ብቻ ሳይሆን ዝም የማለት እድልም ሲሰጠው ሊጠቀምበት ይገባል። አዎን እያዩ ፈንገስ ፌስታሌን እያለ ዋሽንግተን ከዘለቀ ሰነባብቷል። ብዙዎችም አዩት፣ ተደሰቱማ በእንባና ሳቅም ታጅቡ ታጀቡ በመግቢያችን እንደ ጠቆም ነው ወደ መካከለኛው ምዕራብ ዩናይትድ ስቴትስ ግዛቶች የተሻገረው እያዩ ፈንገስ በቀልዳ ቀልድ ለዛ ተዋስተው የተነገሩ መራር እውነቶቹ አሁን ማነጋገሩን ቀጥለዋል። የመድረኩን ትርኢት በመድረክ ባለሙያዎች ከመቃኘታችን አስቀድሞ ግን ትዕይንቱ በተመልካቹ አይን ከተነበበበት ለመንደርደር የዋሽንግተን ዲሲ እና አካባቢው ነዋሪ ሆኑ አንዲት እንግዳ ላስቀድም። ፍቅር ተባላለው። ፍቅር ተገብረ ማርያም የምኖረው ሜሪላንድ ውስጥ ነው። አሜሪካ ሀገር ውስጥ ሰላሳ ስድስት አመት ያህል ኖር። ያለ ሁለት ስሜት ነው የተሰማኝ በአንድ በኩል ተዋናኙ ብቻውን ወደ ሁለት ሰዓት የሚሆን በብየ መሀሉ ለመለወጥ ብቻ እረፍት አለ እንጂ ሌላ ሰው በመሀል ሳይገባ ጀምሮ ሲጨርስ ድረስ የነበረው ስሜት አገላለጽ አንዱ በጣም የገረመኝ ጉዳይ ነው። ሌላው ቲያትሩ ቀልድ ይመስላል። ብዙ ሳቅን፣ አለቀስንም በመሀሉ። ነገር ግን እነኝህ የሚያስቁ ነገሮች ትስቅና ስርፍ ገብቶ ቁንጥጥ የሚያደርግ ሐዘን ይሰማል። ወዲያው ዛቅር ሰዓት ትጨርስ። ምክንያቱም የሚያሳየው ከመጀመሪያው እስከ መጨረሻው ኢትዮጵያ ውስጥ ያለውን ህይወት እና በነዋሉ በህዝቡ መሀል ያለውን የኑሮ ልዩነት ደረጃ እነህን ሲያሳይ በየጊዜው እንደ ቀልድ ነው ጣል የሚያደርጋቸው። ግን ቀልዶቹ አይደሉም የእውነት ታሪኮች ናቸው እና በጣም በጣም ያደነኩት ያጠጡት ቋንቋው ግልጽ ነው። ቀልዶቹ ግልጽ ናቸው። ምንም የቸገረ ነገር የለም፣ እንዲገባኝ ቲያትሩ። አለበለዚያ ግን በእውነት አይደለም በቃ እኔንም ከተተኝ እዛ ችግር ውስጥ ሳቁም፣ ደግሞ ያስቀኝ ነበር እሱ ራሱ የሚኖረውን ኑሮ የሚያ ይመስላል ሲሰራው በቃ በጭራሽ አይንህን ቱል ከሱ ላይ አታነሳም አንድ ስኑ የኢትዮጵያን ሁኔታ ኑሮ እና በሰዎች መካከል ያለውን ልዩነት ለምሳሌ ስለ ውሃ እንሰማለን። ኢትዮጵያ ውስጥ የውሃ ጥረት እንዴት እንዳለ እንዴት በፈረቃ እንደሚደረግ መብራት በፈረቃ እንደሚኖር እኝን ነገሮች እንሰማለን። ግን በእውነት ደግሞ ትዚህ ለምን እንደሆነ እዛ ቲያትር ውስጥ እጆን ታጠቡ፣ እጆን መታጠብ አለቦት፣ ሲታይ የሚበላው በተገኘና እንደነኛ አይነት ነገሮች ከዚህ መ ለጊዜ ታትልና እንደገና ደግሞ ውይ ይሄ ለካ እውነት ነው እንድትል ነው የሚያደርግ እና ለቅሶም፣ ሳቅም፣ ለቅሶም፣ ሳቅም መጨረሻ ላይ ግን አንተ ሞስጥ ግብት እንዳለ ተወቃለን። ከቀና በኋላ ዛሬም ድረስ በዛ መድረክ ወደ ውስጡ ያስገቧቸው ስሜቶች ያሉ ይመስላሉ። ወይዘሮ ፍቅርተ ገብረ ማርያም እያዩ ፈንገስ የተባለውን ግሩፕ ዘነበ የሚጫወተውን ቀጥር ተመልክተው ለሰጡኝ አስተያየት ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። የእያዩን አይኖች እያዩ መነጋገር እንደምን አደጋችሁን። እውነትን እርቃኑን እንደማየት እንነጋገርበት ዘንድ ግን ጋብዞናልና ባለብዙ ምዕራፎቹን ገጾች የሕይወትም የመድረክም ድራማዎች በፈርጅ በፈርጁ እንቃኛለን። የመድረክ ሰዎች ናቸው ተጋባዦቹ እንግዶች። የራዲዮ መጽሔት ቤተኛም ጭምር ናችሁ። በተለያዩ ኪነ ጥበብ ነክ ዝግጅቶች መላልሰን እናገኛችኋለን። እየቆየም ቢሆን አርቲስት አለም ፀሐይ ወዳጀው፣ አርቲስት ተመስገና አፈወርቅ በቅድሚያ እንኳን በድጋሚ ወደ ራዲዮ መጽሔት መጣችሁ። እንኳን ደህና ቆየን። አሉ ላየ እኛም ስለጋበዝከን እናመሰግናለን። እናመሰግናለን። እንኳን በሰላም ቆያችሁን ቀደም ብለን የተከታተል ነው በመድረክም በቅርበት ያያችሁትን በመግቢያው የሚያስተዋወቅ ነውን እያዩ ፈንገስ ፌስታሌን እያለ የሚጣራበት የአንድ ሰው የሙሉ ሰዓት ተውኔቱ እዚህ ዋሽንግተን ዲሲ አካባቢ በሁለት ተከታታይ ሳምንቶች ቲያትር ቤቱ ግጥም ብሎ የታየ ምናልባትም በአይነተኝነቱ ከሌሎች የተለየ ነው ብለን መናገር የሚያስደፍር ነው። እያዩ ፈንቅስ ስሙ ራሱ እንግዳ ነው። ነገር ግን እንግዳ ያልሆኑ ታሪኮችን ኢትዮጵያ ውስጥ ያለ የየዕለት ህይወትን የሚቃኙ፣ የሚዳስሱ፣ የሚበረብሩ ሩቅ ላለነውም ቅርብ የሚያደርግ አይነት አቀራረብ የተከተለ ነው። ተዋናዩ ግሩም ዘነበ፣ ደራሲው በረከት በላይነህ፣ አቀናባሪው አበባው መላኩ መሆናቸውን በራሪ ወረቀቱ ያመላክታል። እስኪ ከጠቅላላ ስሜታችሁ እነሳ አለም ፀሐይ ካንቺን ጀምር፣ እስኪ ምን አይነት ስሜት ሰጠሽ? የሚደንቅ ነው። ከጠቅላላው ስሜት እውነት ምን ለመነሳት በጣም ተደንቄበት በጣም ወድጀው የተመለከትኩት ትርኢት ነው። ግን ትርኢቱ ወደዚህ ከተማ ከመምጣቱ በፊት በዲሲና አካባቢው ከዚህ ከጣይቱ የባህልና የትምህርት ማዕከል ጋር መስራት እንደሚፈልጉ እነበረከትና ነብሩ መልእክታቸው ደረሰኝ። እኔ መልእክቱ ሲደርሰኝ የነበረኝ ስጋት እያዩ ፈንገስን በመጠነኛ ጥቃቅን ትርኢቶች በዩቲዩብ ላይ አይ ስለነበር ለአሜሪካን ተመልካች እና በተለይ እዚህ ከረጅም ዘመን ቆይታ በኋላ ለሚመለከት ተመልካች እንዴት ቅርበት ይኖረው ይሆን ወይ? ተቀባይነቱ ምን ያህል ነው የሚል ስጋት ውስጥ ያደረ ማለት ነው። ስለዚህም ከእነሱ ጋር ግንኙነት መፍጠር ከጀመርኩበት ጊዜ ጀምሮ ይህንን ስጋቴን ለነሱ አስረዳሁና እንደደረሱ እዛ ላይ ልንሰራ እንደሚገባን ተወያየን። እንደ ገቡም የመጀመሪያ ስራ የነበረው ይዘውት ሊቀርቡ ያሰቡትን ስራ ተመልክቶ ሀሳብ ለመሰንዘር እና እስቲ ከአሜሪካው ተመልካች ጋር እዚህ ስለ ቆየሁ ደግሞ እኔ አሁን እሱን ለማዛመድ ወይም ለማስማማት እንዲቻል ብዬ ቁጭ ብዬ ማየት ጀመርኩ። ለህዝብ ከመቅረቡ በፊት እስክሪፕቶና ወረቀቴን ይዤ ነበር አስተያየት ለመስጠት እና ለመጻፍ። ከመመሰጤ ብዛት እውነን ለመናገር አንዲት ፊደል አልጻፍኩም። ኖትቡኬ ላይ አንዲት ቃል አልጨመርኩም፣ አንዲት ቃል አልቀነስኩም። ከእግሩም ጋራ ሲስቅ እየሳኩ ሲያለቅስ ማልቀስ ጀመርኩም እና ደንቀኝ፣ ምን ያህል ቅርብ እንደሆነ ለህዝቡ ቋንቋው በጣም በቀለለ መልኩ እንዴት እንደሚቀርብ ይዞታው፣ ሙሉ የሁለት ሰዓት ከሀያ ትርኢት እኔ አስራ አምስት ሀያ ደቂቃ የተቀመጥኩ አይመስለኝም። እንዴት እንደነካኝ እኔ ራሴ ከሀገሬ ከወጣሁ ስለቆየሁ እዚህ ሀገር ባሉ ተመልካቾችም ዓይን ደግሞ ለግምገማና ለትችት ነው አሉላ ተዘጋጅቼ የተቀመጥኩት። አዎ፣ ይህንን ቀይሩት፣ ይሄ አይገባም፣ ይሄ ይገባል፣ ይህን በዚህ እንተካሉ ለማለት የተዘጋጀሁ ሰው ነበርኩ። በቃ ትክክል። እንዲህ አይነት ልቦና እና አስተሳሰብ ይዤ ቁጭ ብዬ እና በጣም የገረመኝ እርግጥ ወደዚህ አካባቢ ሲመጡ አዲስ ድርሰት ነው። ፌሳሌን የተለያዩ ስራዎች ዙር እንደሰሩ አውቃለሁ። ደነቀኝም ገረመኝም። እድሜያቸውን ማሰላሰል ጀመርኩ። እነዚህ ልጆች ስንት አመት ናቸው? እስኪ ከስንት አመት በፊት ይህን ነገር ምን ይዘዋል? ከዚህ ህብረተሰብ ምንድን የወሰዱት እና ኢትዮጵያን በምን አይን ነበር የተረከቧት? ያዩዋት፣ ከድሮ የሚያዛምዷት፣ አሁን ያለው ሁኔታ፣ ወደፊትም የመተለምን ነገር እያየሁ በአንድ በኩል ሀገር የድለኝነቷን አደነኩ። እንደዚህ አይነት አንበሳ ልጆች በዚህ እድሜ መፈጠራቸውን የሙያዬንም መድረክ እንደዚሁ ተደሰትኩለት። እንዲህ አይነት ሰዎች አሁንም እንዴት እያፈራ እንደሆነ ተመለከትኩ። ከዛ ወደ መድረኩ ይዣቸው ሲሄድ በኩራት በቃ በክብር በደስታ ነው በእውነት። እና ድሮ የሰሩትን ትልልቅ ነገሮች በአቅም ይሄንን የነበረኝን ስጋት በፍጹም አጥፍቼው እንዳልኩትም ተመልካቹ እያንዳንዱን የእጅ እንቅስቃሴ እያንዳንዱን ትርኢት በዛ መልክ ተቀብሎ አለፈው እና ነው በጣም የወደድኩት። በጣም ያከበርኳቸው አንተ እንዳልከው በረከትም ግሩምም አብባውም ተባረኮ ከማለት በቀርም ብለው የለኝም። መልካም ነው። ከረጅም ጊዜ በኋላ በተለይ በኢትዮጵያ ውስጥ ያለ የዕለት ተዕለት ህይወትን የሚመለከት ነገር አስር ሺህ ማይል ርቆ መጥቶ በቀጥታ ከህይወታችን የማይዛመድ የሚመስለን ነገር ያናሃል መኮርኮሩ ለትችትም ለአስተያየትም በር አልነበረውም። እስክሪብቶና ወረቀቴን እንዲሁም አስቀመጥ ነበረብኝ ነው ያል ሽው አለም ጸሐይ ፈታ ፈታ እያደረግን አንዳንድ ነገሮችን በሙያ አይናችሁ እንድትቃኙ እናደርጋለን። ተመስገን ወደ አንተ ልሻገር። አንተም እንደ አለም ሁሉ ለወዳጆችህ ለሙያ አጋሮችህ በተለያየ መንገድ የመርዳት እድል እንደነበረ በቅርበትም እንደነበረ ከታዝብ ያለው በመድረኩ አካባቢ የሚሰሩ ስራዎች ላይ የጠበቅከው ከነበረ እርግጠኛ አደለሁም፣ ወይም ከዚህ ቀደም የተወሰኑ ሀሳቦች ከነበሩ አንተስ እያዩ ፈንገስን በተለይ ደግሞ ለዚህ ለዩናይት ስቴትስ ተመልካች የተዘጋጀውን አለም ጸሐይ የገለጠችውን ፌስታሊን በሚል ለብቻ ነው የተሰራው አዲስ ነው እና ይሄን የአንድ ሰው የሙሉ ሰዓት ቲያትር እንዴት አገኘኸው? ስለ ያዩ ፈንገስ እኔም እንደ ሌሎቹ ታዳሚዎች በዝና ከኢትዮጵያ ድረስ የሚመጣውን የነበረውን ዝና እንሰማ ነበረ፣ ጥሩነቱን እና በህዝብ ዘንድ የነበረውን ተቀባይነት። ግን ልክ አለም እንዳለችው ቅድም ወደዚህ በሚመጡበት ሰዓት እኔም ፍርሃት ነበረኝ። ምክንያቱም የዚህ ሀገር ኦዲንስ ኢትዮጵያ ካለው የስነጥበብ፣ በተለይም ደግሞ የመድረክ ቲያትር ርቀት ይኖረዋል። ምክንያቱም በየጊዜው ልክ ኢትዮጵያ እንደሚታየው ትያትርን የማየት እድል የለውም፣ እዚሁ በተወሰኑ ደረጃ በጣይቱ ማዕከል የሚዘጋጁት ዝግጅቶችን ከማየት ውጪ ማለት ነው። ከዛም ባሻገር ደግሞ በአይነቱ ለየት ያለ ነገር በአንድ ሰው ብቻ የሚተወን ተውኔት ለዚያውም የሰላሳ ደቂቃ ሳይሆን የሁለት ሰዓት ተኩል የሚያክል ርዝመት ያለው ተውኔት ይዞ መቅረብ እንዴት ይቀበሏል የሚል ፍርሃት ነበረኝ። እኔም እንደ ማንኛውም ገብቼ ተቀምጬ መድረኩ እስከሚከፈት እስከሚጀመር ድረስ እኔም እንደሱ አይነት ፍርሃት ነበረኝ። ነገር ግን ልክ አለም እንዳለችው ተመልካቹ የነበረው አቀባበል እያንዳንዷን ቃል እየመነዘረ በሳቅና በግርምት እያጣጣመ እኔም አብሬው ሁለት ሰዓት የተቀመጥኩ ሳይመስለኝ ነው ተውኔት ያልቀውና በዚሁ አጋጣሚ ለተዋናዩም ለአዘጋጁም ለደራሲውም አክብሮትና አድናቆቴን መግለጽ ይፈልጋለሁ። መልካም። እስኪ አሁን ካነሳችኋቸው ሀሳቦች ነጠቅ የሚያደርጉ ይሄ ለሁለት ሰዓት ተኩል ከተቀመጡበት ሳይነቃነቁ ስሜትን ሰቅዞ የሚይዝ በልማድ ሰዎች አጭር ጊዜ እንኳን በሚቆይ የአንድ ሰው ንግግር መዳከም ተፈጥሯለን ለማንም ሰው የሚሆነውን ነገር ያንን የሚያስጥል ያን ሙሉ ሰዓት አንድ ሰው በሚያደርገው እንቅስቃሴና በሚገልጻቸው ስሜቶች በመድረኩ በምናያቸው ነገሮች ተውጦ መቆየት ብቻ ሳይሆን የሚኮረኩሩ የሚሸነቁጡ አንዳንዴም ተመልካቹን ጭምር በቀጥታ የሚመለከቱ የሚመስሉ አንድ ሰውን በል እንጂ ከአንድ ሰው በላይ ያለፈ ሌሎች ባህሪያትን ወደ መድረኩ የሚያመጣበት የሚነጋገርበት በእንባና ሳቅ በደቂቃዎች ውስጥ በእነኛ አይነት ስሜቶች ውስጥ የሚናጥና የሚመላለስበትን ሁኔታ በአድናቆት መግለጽ ይቻላል። ቀደም ብላችሁ እንደገለጻችሁት ከአድናቆቱ እንሻገር እስኪ ማህበራዊ ትችት አለ፣ የፖለቲካ ስላቅ አለ። ነገር ግን ነፃነት አለበት። መድረክ ላይ ይዞት የመጣው ሰው እንደ ባለሙያ ብቻ እዛ ጋር እናገኘዋለን። እስኪ እሱ ላይ እናንተ ያያችሁበትን፣ በተለይ ደግሞ ትችት መሰል ነገሮች የያዙ ጥበባዊ ስራዎች፣ የመድረክም ጨምሮ አንዳንዴ የግል ስሜትም አይሎ የሚመጣበት አለና እዚህ ጋር ጥበብ ብቻ የምናይ ይመስላል። ዓለም ፀሐይ ምንድን ነው ልዩ የሚያደርገው ይህንን ስራ? ያዩ ፈንገስ የበረከት ፈጠራም ሆነ የግሩ ማጫወት ለምን የተለየ ሆነ የሚለውን እኔ መድረክም ላይ እነሱን ሳስተዋወቅ እንዳልኩት ሰፋ ላርገው፣ በኢትዮጵያ ውስጥ የመጀመሪያው ነው። እንዲህ አይነት ሙሉ አንድ ወጥ ስራ በአንድ የመድረክ ባለሙያ ብቻውን ተሸክሞት ሲጓዝ አሜሪካን አገር ውስጥ ምናልባት ባለፉት መቶ አመታቶች ውስጥ የተወሰኑ ባለሙያዎች ሲጀምሩት ግጥምን ሪሳይት እንደማድረግ ወይም ደግሞ ኮሜዲን እንደማቅረብ ግጥምን ራሱን እንደመተወን እየተደረገ ምናልባት በአስራ ስምንት አርባ ስምንት አካባቢ ወይም ሀምሳዎቹ ውስጥ እንደ ኤድጋር አለን የሚባል ሰው ነበር። ግጥሙን ሪሳይት እያደረገ ሰራ ተብሎ እንደ ተውኔት ይደነቅ የነበረ ወይም የእንግሊዙ ቻርልስ ዲክንሰን የሚባለው ክሪስመስ ካሮል ነው ፖፕላሩ። በቃ ሰርቶት ይህን አይነት ነገር አተረፈ ተብሎ የሚነገርለት እና የሚደነቅ ዞር ብለን ስናይ ደግሞ ጎልደን ገርልስ ላይ የምትጫወተው አንዷ ጎዝ ተዋናይ ቢአርተር፣ እሷም ደግሞ እንደዚሁ ጀስት ቢትዊን ፍሬንድስ ሚል አንድ ብሮድዌይ ያቀረበችው ብቻዋን ያቀረበችው ተውኔት ነበረ። ከዛ በኋላ እንግዲህ የተለያዩ ሀገሮች ውስጥ ተሞክሯል ከትንሽ ሰዓት ከትንሽ ደቂቃዎች እያደገ እያደገ እያደገ የማምጣት ነገር ኢትዮጵያ ውስጥ ደግሞ በእኔ የልጅነት ዘመን ውስጥ ከማስታውሰው አንድ ጊዜም ባንተ ፕሮግራም ላይ አንስቼ የነበረ እንደነጋሽ ክፍሉ የሚሏቸው ከነጋሽ መላኩ ጋራ ያቀርቧቸው የነበሩት ምናልባት አስራ አምስት ሀያ ደቂቃ ሊሆን ይችላል፣ ግን ስታንዳፕ ኮሜዲያን ደረጃ አስመስለው የመተወን ባህሪዎች ተጀምረው ነበር። ብሔራዊ ትያትር ደግሞ እንደነጋሽ ተስፋዬ ሳህሉ ሌላው ተስፋዬ ደግሞ ነበረ። ሌላ ማንዳቱ በቀለ የሚባል ሰው ነበር። እነዚህ ነገሮች ተጀምረው ነበረ ግን ከማሳቅ ትርኢቶችን መሀል ለመሀል ብሬክ ከመስጠት ጋራ ከዛ ጋር የተያያዘ ነው በአብዛኛው። ወይም ደግሞ ዘፈንን ለማስተዋወቅ ወጥቶ በዛው ረጅም ደቂቃ የመጫወት ቅድም እንዳልኩት ከግጥሞች ጋር አያይዞ ግጥምም ካልሆነ ደግሞ እንደዚሁ ከራስ ፈጠራ ጋር ተያይዞ የመጫወት ነው። ይሄኛው እንግዲህ በኢትዮጵያ የመጀመሪያ ሊያደርገው የቻለው አንድ ሁለት ሰዓት ከሃያ ሙሉውን ይሄዳል። ራሱን ችሎ ማለት ነው። ይሄ የርዝመቱ ነው። ርዝመቱ ደግሞ ደቂቃ ያለ መምሰሉ ጉዳይ እንግዲህ ጸሐፊን ያካትታል፣ ዳይሬክተሩን፣ አልባሹን፣ ሙዚቃን ሙሉ ልክ ቲያትሮች የሚፈልጓቸውን የጥበብ ሙያዎች ዙሪያውን ደግሞ አካቶ መያዙ እነዚህ ነገሮች ናቸው የተለየ የሚያደርገው። ሙሉውን ነገር ይይዛል ብቻውን አንድ ሰው ሳይሆን ከኋላው ሌሎች የጥበብ ጉልበቶች ይዞ ነው የሚሄደው ማለት ነው የሚጓዘው በተረፈ በእጃችን ምን አንዳሳቸው ወይም በአይናችን አንያቸው እንጂ በድርሰቱ ውስጥ የተካተቱ አነሰ ከተባለ ከአምስት ባህሪ በላይ አሉ። እዚህ ድርሰት ላይ እንደ ጋሽ ቆፍጣናው ጋዜጠኛው በቃ የምናውቃቸው ቅርብ የሚያደርጉልን ወይም ደግሞ ተቃዋሚ እያለ የሚናገረው የጎዳና ተዳዳሪ አይነቶቹ ሄዶ እሱ ልብስና ገንዘብ የሚሰጣቸው አይነት ባህሪያት ጎረቤቶቹ አካባቢውን በሙሉ ምን እንደሚወዱ፣ ምን እንደሚናገሩ፣ ምን እንደሚበሉ፣ ምን እንደሚጠሉ አብረን እንድናያቸው የሚያደርግበት ዘዴና አቅሙ ማለት ነው። ያ ነው አንዱ ሙሉ ቲያትር እያስመሰለው ያስጓዘው አንዱ ጉልበት። የሚመስለኝ ከዛ በተረፈ ላልከው በዚህ በአንድ ፌስተል አካባቢ የሚደረገው ፍለጋና ውይይት በግማሽ ሰዓትም ቢያልቅ ሙሉ ይሆን ነበር ሁለት ሰዓት ከምናምንም ሲጓዝ ይህ ስለዛ ፌስታል ሙሉ ሆኖ እስከ መጨረሻው ያንን ፌስታል አብረን ፈልገን እስክናገኝ ፍለጋ ውስጥ እንዳለን የዛ ጉልበት ነው። በተረፈ እንዳልከው የማህበራዊ ትችቱ የጽሑፋዊ ብስለቱ በሚታወቁ ሰውኛ በሆኑ ቀላል ቀልዶ በማህበራችን ውስጥ ያሉትን የዚህ የኮረፕሽኑን ህብረተሰቡን ለማድረግ የሚችሉ መንገዶችን ለእኛ ቅርብ እየሆነ እየሳቀ ውስጣችን ያለንን ምሬት እውነታ የሚያሳይ ነው እና እነዚህ እነዚህ ናቸው ጉልበቶቹ ለማለት ብዬ ነው። እስ ደግሞ ተሜ ይጨምርበት። መልካም የአንድ ሰው ቲያትርን ታሪካዊ ሁኔታም ታሪካዊ አመጣጡን በዚህ በዩናይት ስቴትስም ሆነ ሌሎች አካባቢዎች ያለውን ጨምረሽ ነው ከኢትዮጵያ ተሞክሮች ጋር ያዛምድሽልን። አለም ተመስገን ሶስት ነጥቦችን አለም ከወሰደችው፣ አለም ካነሳቻቸው ጋር አያይዘህ እንድትመለከት እናድርግ። ተዋናዩ አለ ግሩም ዘነበ፣ ሁለት ሰዓት ከሀያ ደቂቃዎች ተመልካቹ ሙሉ እስረኛው ሆኖ በአዳራሽ ውስጥ እንዲቆይ የማድረግ አቅሙን ያሳየበት፣ ደራሲው በሀሳብም ጥልቀት በኩምክና ለዛውም ቃለተውኔቱ በተጻፈበት መንፈስ ግሩም ስራውን እናያለን። የቅንብር ስራም በመድረክ ላይ ከሙዚቃው ጋር ተዋህዶ የተሰሩትን ለዚሁ ተብሎ የተደረሰውን ሙዚቃ ጨምረን አይተናል። እስኪ በተናጥል ሶስቱን ተመልከታቸው። ስለ ተዋናዩ ንገረን፣ ስለ ደራሲውም ሆነ አጠቃላይ ቅንብሩን በመድረክ የቀረበበትን መንፈስ ጨምረ ጉዞውን ቀጥሏል። እያዩ ድራማው ወደ መካከለኛው ምዕራብ ዩናይትድ ስቴትስ አቅንተዋል። የፈነጠቃቸውን ወጎች ገና ያነጋግሩናል እና በመጪው ፕሮግራማችን ከደረስንበት እንነሳለን። 我你 <music> শিল <mimic singing> ራዲዮ መጽሔት ወጎች ወደ ቀጣዩ ቅንብር ያሸጋግሩና በሳምንቱ ዜና እንንደርድ። ዓለም አቀፉ የዜና አገልግሎት ቢቢሲ ወደ ኢትዮጵያም ያሰራጫል። ቢቢሲ በዓለም ዙሪያ የሚያቀርበውን የዜና አገልግሎት ስርጭት አድማስ እንደሚያሳድግ ባለፈው ረቡዕ አስታውቋል። እንደ አውሮፓውያን የዘመን አቆጣጠር ከ1940ዎቹ አንስቶ በግዝፈቱ የመጀመሪያ መሆኑ በተነገረለት በዚህ እቅዱ የመገናኛ ብዙሀን ነጻነት አደጋ ላይ የወደቀባቸው ያላቸውን አገሮች ጨምሮ ገለልተኛ የጋዜጠኝነት አሰራሩን ለተጨማሪ ሚሊዮኖች ለማድረስ የታለመ መሆኑን ቢቢሲ ባለፈው ረቡዕ ባወጣው ጋዜጣዊ መግለጫው አስታውቋል። አዲሱ ስርጭት አማርኛን ኦሮምኛንና ትግርኛን ጨምሮ ስድስት የአፍሪቃ ቋንቋዎችን ያካተተ መሆኑንም መግለጫው አመልክቷል። የዛሬዋ ቀን ለቢቢሲ ታሪካዊ ናት። ከ80 ዓመታት ወዲህ ታይቶ የማያውቅ መጠነ ሰፊ የስርጭት አድማስ ሲያስተዋወቅበት ያሉት የኩባንያው ዋና ዲሬክተር ቶኒ ሆል ናቸው። የብሪታንያው ብሮድካስቲንግ ኩባንያ ቢቢሲ ወርልድ ሰርቪስ በአፍሪካ ቋንቋዎች የምዕራብ አፍሪቃውን የፈረንሳይኛ ቋንቋ ፒድግን የናይጄሪያዎቹን የዩሩባና የኢግቦ ቋንቋዎች እንዲሁም አማርኛ፣ ኦሮምኛ እና ትግርኛን ያከተተ ሲሆን ሌሎቹ ስርጭቶች የሚጀመርባቸው አምስት የዓለም ቋንቋዎች ደግሞ አራቱ በህንድ የሚነገሩ ናቸው፣ ጉጃራቲ መረታይ፣ ፑንጃቢና ትሉጉ ቋንቋዎች እንዲሁም ኮሪያኛ ናቸው። እንደ አውሮፓውያን የዘመን አቆጣጠር አዲሱ ኮሪያኛ ያንተ ቋንቋ ነው አይደል? አዎ። አገሩ ነበር ሜዳ ምን ማለት ነው? አመሰግናለሁ። በዋናው ቃል ጀምራ እኔም አመሰግናለሁ በአማርኛ አዲሱ። እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም ባስተዋወቀው ፓፓፕ ወይም ብልጭታ በተሰኘው በፌስቡክ አማካኝነት ብቻ የሚሰራጭ የዜና አገልግሎቱ እንዳገኘ የገለጠውን አመርቂ ያለውን ውጤት ተከትሎ በታይላንድ ሙሉ የዲጂታል ስርጭት ባለፈው ረቡዕ የጀመረው ቢቢሲ ዓለም አቀፍ አገልግሎት በሶማሊያ ቴሌቪዥን ስርጭቱን እንደሚያስፋፋ፣ በናይጄሪያ አዲስ ዲጂታል የሞባይል ስርጭት እንደሚጀምርና ከሰሃራ በታች በሚገኙ የአፍሪቃ ሀገሮችም ከየአገሮቹ የቴሌቪዥን ጣቢያዎች ጋር በመተባበር ከ30 በላይ አዳዲስ ቴሌቪዥን ፕሮግራሞችን እንደሚጀምርም አስታውቋል። የጦርነት ይሁን የአብዮት የለውጥ ዜና በዓለም ዙሪያ ያሉ አድማጮቻችን ዓለም በምናቀርበው ተአማኒና ነጻ የዜና አገልግሎት ይተማመናል ሲሉ የቢቢሲ ዓለም አቀፍ አገልግሎት ዲሬክተር ፍራንሲስካ አንስወርዝ የክፍላቸውን የቀደመ ክንውን አወድሰው በሀያ አንደኛው ክፍለ ዘመን ይበልጥ ሳይሆን ያነሰ የንግግርና የመገናኛ ብዙኃን ነጻነት በነገሰባቸው አካባቢዎች ተፈላጊ ሆነን ለመቀጠል እንሰራለን ብለዋል። ይህ የዛሬው የቢቢሲ የስርጭት አድማስ መስፋት ዜና የተሰማው የብሪታንያ መንግስት እንደ አውሮፓውያን የዘመን አቆጣጠር 2019 እስከ 2020 ዓ. ምህረት የበጀት ዓመት ድረስ ለቢቢሲ የዓለም አቀፍ አገልግሎት የፈቀደውን የ289 ሚሊዮን ፓውንድ 359 ሚሊዮን የአሜሪካ ዶላር እንደማለት አሊያም በኢትዮጵያ ብር የገበያ ዋጋ ሲመነዘር ደግሞ 8 ቢሊዮን 6888 ብር በጀት ተከትሎ ነው። በአሁኑ ወቅት በ29 ቋንቋዎች በዓለም ዙሪያ ዜና እና የተለያዩ የመገናኛ ብዙሃን ውጤቶችን የሚያሰራጨው ቢቢሲ በሳምንት 246 ሚሊዮን ታዳሚዎቹን ይደርሳል። ለመሆኑ ይህን የመሰለ የራዲዮ ወይም የቴሌቪዥን ተጨማሪ ስርጭት መፈጠር ምን አይነት አንደምታ ይኖረዋል? ትላል አሉላ አዲሱ እድልና ፈተናዎቹን መመልከት ብቻ ሳይሆን እንድንነጋገርም ለምንስ ሳቢነት ኖሮ ብለን የሚያደርግ ነው እንወያይበታል። እንግዲህ እንዳልከው ለምን አስፈለገ የሚለውን እኔ እናንተ መመለስ ባንችልም፣ ግምት መውሰድ እንችላለን። ግን አንድ ጥሩ ነገር እንዳለ ይታየናል። አድማጮች በተለይም የኢትዮጵያ አካባቢ ባንድ በብሔራዊ ቋንቋ አማርኛ፣ ከዛም በአፋን ኦሮሞ እና በትግርኛ መሆኑ ኢትዮጵያ ያሉ አድማጮች ምርጫ አገኙ ላይና ላንተ ደግሞ ትንሽ ጥሩ ነው ያተጋናል። ትክክል ነው። አዲሱ ለምን የሚለውን ወደፊት ገፋ በማድረግ ልጀምር። ለምን ተጀመረ ሳይሆን ለምን መነጋገራችን አስፈለገ ነው ልል የፈለግኩት። መነጋገራችን አስፈላጊ የሚሆነው ለመገናኛ ብዙኃን ማበብ፣ መለምለም ግድ የሚላቸው ኢትዮጵያን በመሳሰሉ ሀገሮች የዜናና የተለያዩ መረጃዎች ምንጫቸው ጠባብ የሆነባቸው ትልቅ ቀን ነው ቢቢሲ ሲጀምር። በእርግጥ አንተ እንዳልከው ከአሜሪካ ድምጽ ጋር ቀጥታ ተፎካካሪ ይሆናል። ፉክክር ደግሞ ጥራት እንዲመጣ ያደርጋል። በእርግጥ የተሻለ እንድንሰራ ያደርገናል። አሁን ከምንሰራው የበለጠ እንድንሰራ፣ እንድንተጋ ያደርገናል። የውድድር ገበያ ጥሩ ደንበኛ ያፈራል ነው የሚባለው። ቅድም እንዳልከው የተሻለ ምርጫ ይሰጣል። ውድድር መኖሩ ጥሩ ነው ለተጠቃሚ ምርጫ ይሰጣል ይመስለኛል። የሀሳብ ገበያው ይደራል ነው ባጭሩ። ፉክክሩ ግን የተለየ ነገር እናቅርብ ለማለት ለዝግጅት ይረዳል። በዓለም አቀፍ ደረጃ ያለውን ስናነስ በዓለም አቀፍ ደረጃ የሚሰራጩ ፕሮግራሞች በጠባያቸው የዓለም አቀፍ ዜናዎችን በየትኛውም ዓለም ጫፍ የተከናወነን ድርጊት ወዲያውኑ ፈጥነው መሰረት ያላቸውና ትልቅ ሲሆኑ እንደ ጀርመን ሬዲዮ እንደ አሜሪካ ድምፅ ሬዲዮ አሁን ቢቢሲ እንደሚያደርገው ሲሆን በተለያዩ አገሮች ያሉ ዘጋቢዎቻቸው በሰዓቱ የሚያደርሷቸውን ዜናዎችም በሀገር ውስጥ ያሉት ከሚያገኙት በተሻለ ማግኘት መቻላቸው የበለጠ አቅማቸውን ከፍ ያደርገዋል እና ውድድሩ በእነሱ ብቻ ይምሰል እንጂ በሀገር ውስጥ ላሉ መገናኛ ብዙሀንም ነው። አዲሱ እኔ ከሱ ተሻግሮ የሚታየኝ ምናልባትም በቀጣይ የራዲዮ መጽሔት የጋዜጠኞች ጠረጴዛ ዙሪያ ውይይታችን በስፋት የምንመለስበት ፈንጠቅ የሚል ሀሳብ ላንሳ። በመንደርደሪያችን እድልና ፈተናዎች ጠቅሰናል። እንደ እድል የሚቆጠረው ቀደም ብለን እንደ ጋግመን ያነሳ ነው። ተጠቃሚው ምርጫ ማግኘቱ፣ በአንደኛው ያላገኘውን በሌላ ምንጭ የበለጠ እንዲያገኝ ማድረጉ እንደ ኢትዮጵያ ያለ በግልጽ የሚታወቀው በተለይ አሁን ከድህረ አስቸኳይ ጊዜ አዋጅ የመገናኛ ብዙሃን የተገደቡበት መጠን ከፍ ብለዋል። ከዚህ ቀደም ከነበረውም አልፈዋል። የመብት ድርጅቶች ብዙ ጽፈዋል። ሲፒጄን የመሳሰሉ የጋዜጠኞች መብት ተሟጋቾችም በርከት ያሉ ዘገባዎችን አወጥተዋል። የሚሰማና የማይሰማ ተለይቶ የተገለጠበትም ጭምር ስለሆነ ያ ፈተና ከፍ ያለ ይመስለኛል። ሌላ ፈተና ግን ለዓለም አቀፍ መገናኛ ብዙሀኑም ጭምር ነው። ይሄ የመገናኛ ብዙሀን አገልግሎት አድማስ ካልሰፋ ኢትዮጵያ ከውጭ የሚመጡ የመገናኛ ብዙሀን ምናልባት ከአስቸኳይ ጊዜ አዋጁ ሊፈቀድ ይችል ይሆናል። ካልተከፈተ መከፈት አለበትና ሰዎች ምርጫቸው በግላቸው የሚወስኑት ውሳኔ መሆን አለበት። የቱን ሬዲዮ መስማት እንዳለብህ፣ የቱን ጋዜጣ ማንበብ እንዳለብህ መንግስት ሊነግርህ አይገባም። ምርጫውን መፍቀድ ነው ያለበትና እንደነዛ ያሉ ሁኔታዎች እውን እስኪሆኑ ድረስ አቅራቢዎቹን ፈተና ያላቸው ይመስለኛል። ልክ ነህ። አሁን ያልከው ላይ ለምሳሌ አሁን ይሄን ጣቢያ ስማ ይሄን አትስማ፣ በእውነቱ በማንኛ ይህን በሚያደረግ መንግስት በዛ ቦታ በሆን ይሄን ከማረግ በጣም ነው የምቆጠበው። ለምን የፈለግከውን ስማ የሚጥምህን ውሰድ ብሎ የራሱንም መገናኛ በትክክለኛ የጋዜጠኝነት ስራ እንዲሰራ ካደረገ ሌላውም የሚያስተላልፈው ለህዝብ ግምት መስጠት አለብን። ህዝብ አቅም ማለት ትክክል አለም ህዝቡ ራሱ ይወስናል። አይጭ እኔ ቪኦኤን አልሰማም፣ በቃ የሚረባ የላቸውም፣ ይሄንን ብሎ ይመርጥ ይችላል። ስለዚህ ስማ፣ ትስማ ማለት እንደውም የሚያስጠረጥርና እንዴ ለምን እንደዚህ አሉ የሚያሰኝ ስለሆነ አደጋ አለው። በሚከለክሉት ኃይሎች ላይ አደጋ፣ እነሱ ላይ አደጋ አለው። የተከለከለ ነገር ሁሌም ተመሳሳይ ነገር ይመስለኛል። ዝርዝሩን በውል ባላውቅም በደርግ መንግስት፣ አሜሪካ ድምጽ ተደብቆ ከሚሰሙ ሬዲዮዎች ውስጥ እንደነበረ የጀርመን ሬዲዮም ተመሳሳይ እንደነበር ይገባኛል። ያኔ ሰዎች አልሰሙም አይመስለኝም። በራሳቸው ጊዜና ቦታ እንዲሰሙ አድርገዋቸው ይሆናል። ይበልጥም እነኝን ሬዲዮ ጣቢያዎች እንዲወደዱ አድርጎ ይሆናል። እንዳልከው የውድድር ገበያው ለሁሉም ነው። በሚቀጥለው ፕሮግራማችን እንመለስበት ማለታችን ነው። Cirunde curat, bate și mi te Mă cu በጣም በጥልቅ ካልተማረ ፍቅሪ በቃኛል መች ባልነበረ ሰላም እንላለን ሻምበል እንዴት ነህ ሄሎ ሄሎ እንደምናሉ እንደምን አለህ ደህና ደህና አሉ አዲሱ ደህና ናችሁ ወይ እግዚአብሔር ይመስገን አንተ እንዴት ነህ ደህና እግዚአብሔር ይመስገን አሁን እንዴት ነህ ምን ለውጣለህ ባለፈው የተሳሳተ ዜና አንብበን ቅርታን እንጠይቃለን ድሜህ የሚጨምር አይነት ነው የሚሆነው እንዲህ አይነት ነገር ምን ይደረጋል ምን ይደረግ፣ ከሰው ስህተት አይጠፋም። እንዴት ነህ አሁን? ደህና ነኝ፣ እግዚአብሔር ይመስገን፣ እየታከምኩ ነኝ፣ ደህና ነኝ። ትላንትና ትንሽ ደከም ብለህ ነበር ሳል ነበረው፣ አሁን ደግሞ ትንሽ አላለህ ይመስላል። ልዩነቱ እንዴት ነው? ከቀን ወደ ቀን ይለያያል። ምን ሲሆን ይሻልሃል? ምን ሲሆን ያም ይሆን። ልክ ከቀን ወደ ቀን እየተሻለኝ፣ ደህና ነኝ፣ በጣም ደህና ነኝ፣ ይሻለኛል። በ1972ቱ የሞስኮ ኦሎምፒክ ሁለት የወርቅ ሜዳሊያዎች ባለቤቱ ሻምበል ምሩጽ ይፍጠር በተዛባ አጉል ዜና አርፏል የተባለው አሁን ያ ታዋቂ አትሌት ዛሬ አብሮን ያመሻል። ሻምበል አሁን ደህና ነው ሁኔታው? ያው እንግዲህ አንዳንዴ ይሻለዋል፣ አንዳንዴ ደግሞ ይነሳል። ወደ ላይ ወደ ታች የሚል ነው በሽታው። ፀባውም እንደዚህ ነው። የበሽታው ምንድን ነው በሽታው ማለት ይቻል ይሆን እንደው አድማጭ ማወቅ? አዎ በሽታው በምህጻረ ቃል አይፒኤፍ ይባላል። ወደ አማርኛ ስንተረጉመው ያልታወቀ የሳምባ ቁስል ነው የሚሉት በአጠቃላይ። እና ይሄ በሽታ ምን ያደርጋል? ዲስፒኒያ ይሉታል። የትንፋሽ እጥረትን ይፈጥራል። ስለዚህ ይሄ የትንፋሽ እጥረት የተፈጠረው እሱ በሁለቱ ሳምባዎች ላይ በደረሰው ቁስል ነው። የእሱ ደግሞ ከቁስልም አልፎ ሁለቱም ላይ የመሰንጠቅ ምልክት ያሳያል። ያ የትንፋሽ እጥረት ስለሚፈጥርበት በዚህ የትንፋሽ እጥረት ምክንያት በኦክሲጂን እየተረዳ ነው ያለው ሁለት ኦክሲጂን ነው። አንዳንዴ ሁለት ኦክሲጂን ይወስዳል። ኖርማል አንድ ኦክሲጂን ይዞ መሄድ አለበት ሁልጊዜ የትም ሲሄድ አሁን የመነቃነቅ ችሎታ ያነሰ ነው። ብዙ ጊዜ አልጋ ላይ ነው የሚያሳልፈው። እነቃነቃለሁ ብሎ ለምሳሌ ወደ መጸዳጃ ክፍል ሄዶ ከመጣ ለአንድ ለግማሽ ሰዓት ወይንም ከዛ በላይ እንደገና ሐኪሞቹ ተሰብስበው የተለያዩ አይነት ደጋፊ መድኃኒቶችን በመስጠት እንደገና ወደ በኦክሲጅኑ ድጋፍ ወደ ኖርማል የሆነ ያተነፋፈስ ወይንም ደግሞ የዚህን የትንፋሽ እጥረቱን በማካካስ ወደ ጥሩ ማውራት ጥሩ መናገር ይችላል። አሁን ትናንትና ለምሳሌ አንተ በደወልክ ጊዜ አንተን ለማነጋገር አልቻለም አልቻለም ነበር። ልክ ነው። በጣም ተነስቶበት፣ ሀኪሞቹ አካባቢው ነበሩ እና ድጋፍ እየሰጡት ነበረ። የተለያየ መድኃኒት ይሰጡታል እና ያለው ሁኔታ ህክምና ይሄ ነው። መልካም አዲሱ እንግዲህ እንዲህ በወዳጅነት በጠና በታመመበት ሁኔታ የሚረዱትና አቶ ታምሩ ተስፋዬን የመሰሉ ሰዎች ለብርታቱም ቅድም እንደገለጸው ደግሞ የተሻለ ህይወት ውስጥ እንዲቆይ ማድረግ ላይም ትልቅ እገዛ ነውና እናመሰግናለን። በበኩላቸው በጣም እናመሰግናለን። ታምሩ በነገር ላይ እንግዲህ እኔ ታምሩ ነው የሚለው በጣም ረባቀዋለሁ። ቶሮንቶ ከተማ ውስጥ በኢትዮጵያውያን ማህበረሰብ ውስጥ የታወቀ ሰው ነው። ጠቅንነት ያለው ብዙ ሰው የሚረዳ ሻምብልን ብቻ አይደለም፣ አንጋፋውን ጋዜጠኛ አሁን በጣም ታሞ ያለውን ጋሽ ሳሙኤልን ማለት ሳሙኤል ፈረንጅን፣ እነዚህ የመሳሰሉ ሰዎችን ታምሩ ይከታተላል እና በቶሮንቶ የስፖርት እንትን ውስጥም ንቁ ተሳትፏለሁ። እንደውም አንድ ጊዜ ቡርኑን ይዞ መጥተህ ልከርለም እንደ ቡርኑን መርተህ መጥተህ ነበር አንድ ጊዜ በዚህ በሰሜን አሜሪካ ስፖርት ፌዴሬሽን ውስጥ እና፣ በጣም እናመሰግናለን ታምሩ፣ እግዚአብሔር ይስጥልን፣ እናመሰግናለን። እሺ እኔም አመሰግናለሁ። አድማጮች አሁን የደህንነቱን ዜና ካበሰርን፣ ከ1972ቱ የሞስኮ ኦሎምፒክ ሁለት የወርቅ ሜዳሊያዎች ባለቤት ስመገናናው ሻምብል ምርጽ ይፍጠር ጋር ያደረግነውን ሰፊ ቃለ ምልልስ በሌላ ጊዜ እናቀርባለን። አድማጮች አሁን ንጉሥ ያክሊሉ ከአዲስ አበባ በራዲዮ መጽሔት ወጎች ማሳያ መስኮቱ ብቅ የሚልበት ነው ሰዓቱ። አሉላና አዲሱ ዛሬ የኔ መስኮት ሲከፈት አብሮኝ የሚገባው ያነበበ እውቀትን ጠገበ የሚባልለት በእርግጥም ማንበብ ሙሉ ሰው ያደርጋል ተብሎ የሚነገርለት ኒውስ ዊክ እና ታይም መጽሔት ከጁ የጋዜጣ ጽሑፍ አቅራቢ ደግሞ ከደጁ የማይጠፋ ወለጋ፣ ነቀምት ልክ የዛሬ 85 ዓመት በ1924 ዓ ም ተወልዶ እዚያው ነቀምት የአንደኛ ደረጃ ትምህርቱን ተምሮ ከጨረሰ በኋላ መምህራን ኮሌጅ ገብቶ ለሦስት ዓመት ሰልጥኖ ከንጉሠ ነገሥቱ እጅ ዲፕሎማውን የተቀበለ ባለሙያ ነው። መምህር ከሆነ በኋላ ደግሞ በነቀምትና በደብረ ብርሃን ከተሞች አስተምሯል። ከደብረ ብርሃን ወደ አዲስ አበባ አዛውረውት ሲመጣ አልፈለገም። ነገር ግን ሲዛወር ከልጅነቱ ጀምሮ በነበረው ዝንባሌ መሰረት ማስታወቂያ ሚኒስቴር በጋዜጠኝነት እንግሊዝኛው ክፍል ተቀጠረ። ለኢትዮጵያን ሄራልድ ጋዜጣ ይጽፍ ነበር። ከዛም እስራኤልና ሳይፕረስ ሄዶ ሙያውን በስልጠና አዳብሯል። የኢትዮጵያ ድምፅ ዋና አዘጋጅ፣ የዛሬቱ ኢትዮጵያም ጋዜጣ ዋና አዘጋጅ ሆኖ እንዲሁም የወሎ ክፍለ ሀገር የፕሮግራምና የልማት ዋና ስራ አስኪያጅ ሆኖ በኃላፊነት ለረጅም ዓመታት ሰርቷል። እኔ ያቀረብኩለት ጥያቄ ለመሆኑ ጋሽ ከቤ በእናንተ ዘመን በንጉሠ ነገሥቱ ዘመን ድሮድሮ ዛሬ እንደሚነገረው መጽሐፍና መናገር አይቻልም ነበር ነው ያልኩት። ማን ያርዳ የቀበረ፣ ማን ይናገር ከበዳ ኒሳ! የነበረ አይቻልም። በጃኖዌ ጊዜ እኛ እንደ ቅዱስ ነገር አድርገን የምናውቅ የማንነካው ቤስክነስን እና ጃኖዌ እንጂ ስለ ቀረው ሁሉ ነቅፈን መጻፍ እንችላለን። በሪስ አንቀዝም ሆነ በሪፖርቲንግ ስለ ማንኛውም መጻፍ እንችል ነበር። ኢንፋክት ጋዜጠኞች የተከበሩበት ዘመን ቢኖር በኃይለ ሥላሴ ጊዜ ነው፣ እና ክብር ነበረን። ማንኛውንም ሚኒስትር ቢሮ ተቀምጬ ጠርቼ አነጋግራለሁ። ቢሮ ድረስ ሄጄ ሳነጋግረው በሩ ድረስ መጥቶ ነበር የሚቀበለኝ ነበረ። ለምሳሌ ያህል እንደ ልጅ እንዳልካቸው መኮንን፣ ከፖሊስ አዛዦችም እንደ ጄኔራል ይልማ ሽበሺ ይልማ ሽበሺ ሌሎችም ሌሎችም። እኔ በምንም አይነት ችግር አልነበረኝም። እንደፈለግኩ ማንም ሚኒስትር ማንም ጠቅላይ ገዥ ጋር ደውዬ አነጋግራለሁ። እየወጣሁም ኢንተርቪው ያደርጋለሁ ብዙ ጠቅላ ገዢዎችን ኢንተርቪው ያደርግ ያለሁ። ሌላው በቀር አልጋ ወራሽን ደሴ እጄ ቤተ መንግስታቸው ኢንተርቪው ያደርግ ያቸዋሉ። ከዛ ከዛም ተመልሼ ራስ ምሩን ኢንተርቪው ያደርግ ያቸዋሉ። ሀይለ ጊዮርጊስ ወርቅነን ኢንተርቪው ያደርጊያለሁ። ዶክተር ሀይለ ጊዮርጊስ የአዲስ አበባም ከንቲባ ነበሩ። አዎ መጀመሪያ ደግሞ የአውራ ጎዳና ዋና ስራ አስኪያጁ በ በነበረ ጊዜ በጣም ግልጽ የሆነ ና ኢትዮጵያን የሚወድ ታላቅ የልማት ሰው ነበረ ሀይለ ጊዮርጊስ ወርቅነህ። ለጃኖ 75ኛ ልደት በዓል ከጃኖ ጋር ካደጉት ከኖሩት ራስ ምሩን በጃኖ ዘመነ መንግስት ተምረው ስልጣን ላ ከወጡት ደግሞ ዶክተር ሃይጎግስ ወድቅነን ኢንተርቪው አረኩኝ። እኔ ምናሴ ጋር ዶክተር ምናሴ ሀይሌ በጣም የምንወደው ሚኒስትራችን ነበረ። ያከብረን ነበረ። ይንከባከበን ነበር። መጻፍ ነጻነት ስም ይሰጠን ነበረ። በሆነሱ ከዚህ ችግር ደርግ ስመጣ ነው እኛ እጃችን የሳሰረው። እና በቃ እንደ ልብ ተጽፉ ነበር። ለምሳሌ አንድ ሰው የዜና አገልግሎት ሰው ሲነግረኝ አንድ ወሬ በስህተት እዛ ኢንተርናሽናል የዓለም አቀፍ የዜና ክፍል አለ ተሳስቶ ወደ ሬዲዮ ሄዶ ያ ዜና በሬዲዮ ተነግሮ ጋዜጠኞቹ ይታሰራሉ ያን ዜናውን ያስተላለፉት ዶክተር ምናሴ ኃይሌ ከማስታወቂያ ሚኒስቴር በእግር ሶስተኛ ድረስ መጥተው አስፈቱን ብሎኛል። እስከዚህ ድረስ። አዎ አዎ፣ ዶክተር ምናሴ በጣም ይደግፈን ነበረ። ጃንሆይ በቀጥታ ጃንሆይ ጋር ያቀርበን ነበረ። ጠቅላይ ሚኒስትሩ ያውቁን ነበረ። ጠርተው ያነጋግሩን ነበረ። ችግር አልነበረንም በእውነቱ። ችግር የመጣው ደርግ ከመጣ በኋላ ስለ ሶሻሊዝም ብቻ ነው እንጂ የምጽፉት ስለሌላ ነገር መጻፍ አትችሉም ብሎ እጃችንን ያሰረው ደርግ ነው እንጂ በስላሴ ጊዜ ብዙ ብዙ ነገሮችን ነካክተን ብዙ ነገሮችን ነቅፈን እንጽፍ ነበረ። ችግር አልነበረንም። እና እኔ በጋዜጠኝነት ዘመን እጅግ የኮራውበትና የተዝናናውበት የተደሰስኩበት ስራ ነበረ። ጋዜጠኝነት ለኔ ህይወቴ ነበረ። አንዳንድ ጊዜ ለምሳሌ ንጉሠ ነገስቱን የሚያስቆጣ ነገር ዜና ላይ ሲወጣ ወይ ጽሁፍ ሲወጣ ወይ ደግሞ ባለስልጣናቱንም እንደዚሁ ነካ የሚያደርግ ነገር ሲመጣ ያው እንግዲህ ከቤተ መንግስት አካባቢ ቁጣው ይመጣል በ በሚኒስትሮቹ አማካኝነት እናንተ ተጠርታችሁ ወደ እናንተ ይወርዳል እና ያ ቁጣው ብዙ ጊዜ ግን የሚመጣው ይሄ እንደው ትክክል አይደላችሁም፣ ይሄን ለምን አላችሁ፣ ለምን እንዲህ አደረጋችሁ የሚለው ነው። ጥሩ ስሰሩ ግን ምስጋናው አይመጣም። ምንድን ነው የዚህ ምክንያቱ ምስጋና የማይመጣው ተብለው ሲጠየቁ አንድ ባለስልጣን፣ ቤተ መንግስት ጸጥ ብሎ ከኋለ እንደ ምስጋና ነው የሚቆጠረው። ጋዜጠኛው ጥሩ እንደሰራ ትክክል ነው፣ ግን ከዚህም በላይ እኛ ጃኖች፣ በእውነቱ መልካም ነገር ከሰራ ጠርተው ያነጋግሩ ነበር፣ ያመሰግኑ ነበር። እኔ ለምሳሌ በተማሪዎች ንቅናቄ ጊዜ የኢትዮጵያን ታሪክ ከሶስት ሺህ ዘመን ወደ አንድ ሺህ ዘመን አሳንሰው የተናገሩ ነበሩ። እኔ ያንን ሁሉ ነቅፌ ጽፌያለሁ። ጃንሆይ ስለ እሱ ጠጥተው አነጋግረውኛል። ብዙውን ጊዜ በምጽፍባቸው ነገሮች ሁሉ ጃንሆይ ያነጋግሩኝ ነበረ። ችግር አልነበረኝም። ጃንሆይ መልካም ስራ ይወዳሉ። እርግጥ መጥፎ ስራ ሲኖር ደግሞ አለመወደዳቸውን ይገልጻሉ። ለምሳሌ አቤ ጉበኛ መጽሐፍት አንድ ለእናቱ ታትሞ ወጣ ጊዜ አዲስ ዘመን ብርሃኑ ዘሪሁን ነበረ ዋና ዘጋጅ እዛ ጋዜጣ ላይ እዛ ታትሞ ወጣ ጋዜጣ ላይ አጼ ቴዎድሮስ እንደ አንዳንዶቹ ነገስታት የሰለሞን ዘር የዳዊት ልጅ ብሎ አይመጻደቁም ነበረ ብሎ ጻፈ። አቤ ነው ይህን የጻፈው? አቤ አዎ። አንድ ለእናቱ መጽሐፍ ውስጥ ከዛ ያ መጽሐፍ ያንን ረቪው የሚያደርግ ሰው አዲስ ዘመን ላይ እንዲህ ብሎ ጻፈ። ጃኖ በጣም ተቆጡ። ጌታቸው መካሻ ነበር ሚኒስትራችን። ብርሃኑ ከዛ አንሳ አለኛል። ሌላ ቢሆን ኖሮ ደርግ ቢሆን ኖሮ ወዘው ተረሸነው ነበር። ከዛ አንሳ አለኛሉ። ጌታቸው መካሻ አነሳውና ሬዲዮ አስቀመጠው። ምንም ጉዳት አልደረሰበትም። ኋላ እንደገና ተመልሶ በደርግ ጊዜ የአዲስ ዘመኑ ዋና አዘጋጅ ሆኗል። ብርሃኑ ዘሪሁን ብርሃኑ ዘሪሁን ትልቅ ጸሐፊ። ወዳጄ ጎበሰው ነበረ በጣም ጎበሰው ነበር። እና ጃኖ ብዙ የምንጽፈው አንዳንድ በጣም ከረር ያለ ነቀፋዎችን መንግሥታቸውን ካልነካን በስተቀር በእውነቱ አይቆጡንም፣ ያልፋሉ። እኔ አንድ ጊዜ አንተ አንድ ጊዜ። ጋሽ ከቤ በሚቀጥለው አስራ አምስት ቀን ፕሮግራማችን ከዚያ ብንነሳ። አድማጮቼ ለዛሬ አንጋፋውን የሰማንያ አምስት ዓመት የዕድሜ ባለጸጋውን ጋዜጠኛውን ከበዳኒሳን አመስግኜ ዝግጅቴ ላብቃ። ንጉሴ አክሊሉን እናመሰግናለን። የርስትለን ንጉሴ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዘ ለምሽቱ ያልነውም በዚህ በዚሁ ልንቋጭ ነው። አድማጮች፣ አሁን የቀረን የስንብቱ ስል። አስቴራ ወቀናት ቆየት ባለ ስልቷ ሙናይ ሙናዬ ምትለን የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ19 በ22 ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ፕሮግራሙን ሲያቀነባብርልን አብሮን ያመሸው ንጉሶ ታምሬ፣ እኛ ደግሞ የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና አሉላ ከበደ ነን። በሚቀጥለው የራዲዮ መጽሔት እንመለሳለን። እኛ በኩል ሰላም፣ ደህና ደሩ።